ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬው ሐሙስ መስከረም 15 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነ ተሳየነኝ ሰላምን በሰላም ላይ ለማምጣት በጦርነት ላይ ጦርነት እናውጃለን ሲሉ ፕሬዝደንት ኦባማ ተናገሩ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባዕዳን አሸባሪዎች ወደ ሰሪያና ኢራቅ እንዳይገቡና እንዳይወጡ የሚያግድ ውሳኔ አጸደቀ። በስዊድን የኢትዮጵያ አምባሳደር ተቃዋሚዎቹ ያሰናክሉት ነገር የለም ምሽቱ በታቀደው መሠረት ተካሂዷል አሉ የሚሉትን ዝግጅቶች በቅደም ተከተል እናቀርባለን። አሁን ግን የዓለም ዜና ይቀድማል። ቆንጅታዬ ታቀርብልናለች። ጠነስልን እንደምናመሻችሁ አድማጮች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢቦላ ቫይረስ ወረርሽኝን ለመዋጋት ቆርጦ ከሚነሳ ከማናቸውም ሀገር ጋር ተባብረን መስራት እንፈልጋለን ሲሉ አስታወቁ። ቫይረሱ አሁንም ተጨማሪ ሰዎችን እንደሚገድል የሚታወቅ ነው። ነገር ግን ዓለም አቀፍ ጥረት ከተደረገ ይህ በሽታ ምን ያህል ሰዎችን እንደሚገድል፣ ምን ያህሉን ማዳን እንደሚቻል፣ በመቶ ሺዎች የተቆጠሩ ሰዎችን ከሞት ለማዳን እንደሚቻል ይታወቃል ብለዋል። የኢቦላን ወረርሽኝ መግታት ለዩናይትድ ስቴትስ ቅድሚያ ትኩረት የምትሰጠው ጉዳይ መሆኑን ያስገነዘቡት ፕሬዚደንቱ ሌሎችም ሀገሮች እንደዚሁ ቅድሚያ ትኩረት ሊሰጡት ይገባል ብለዋል። ወረርሽኙን እየተዋጉ ያሉትን ሀገሮች የላይቤሪያ፣ የሴራሊዮን እና የጊኒ እንዲሁም የሌሎች የምዕራብ አፍሪቃን ሀገሮች መሪዎችን ያመሰገኑት ሚስተር ኦባማ ብቻችሁን እንዳልሆናችሁ እንድታውቁት እሻ አለሁ ብለዋል። የወረርሽኙ መዘዝ ሊያስከትል የሚችለው ጉዳት ለረጅም ጊዜ ሊዘልቅ ይችላል ሲሉም ፕሬዚደንቱ አስጠንቅቀዋል። በሌላ የዚሁ ወረርሽኝ ጉዳይ ዜና የሴራሊዮን መንግስት የኢቦላ ቫይረስ ወረርሽኝን ለመቆጣጠር በያዘው ጥረት ሶስት ተጨማሪ አውራጃዎችን ከልሏል። የሀገሪቱ ፕሬዚደንት ኤርነስት ባይ ኮሮማ ዛሬ ረቡ ማታ፣ ይቅርታ፣ ትናንት ረቡ ማታ በሰጡት መግለጫ በስተ ሰሜን ፖርት ሎኮና ቦምባሊ በስተ ደቡብ ደግሞ ሞያምባ የምትባለውን አውራጃ መታጠራቸው ችግር መፍጠሩ አይቀርም፣ ነገር ግን የአጠቃላዩ ህዝብ ህይወት ይበልጡን ዋጋ የሚሰጠው ነው ሲሉ አስረድተዋል። ቀደም ብሎም ከ አስራ አራቱ የሀገሪቱ አውራጃዎች ሁለቱ ታጥረው ወይም ተከልለው መቆየታቸው የሚታወቅ ነው ሶስቱ የተጨመሩት የሀገሪቱ ህዝብ በጠቅላላ ለሶስት ቀናት ከቤት እንዳይወጣ ታዞ የቆየበት የክትትልና የማስተማር ዘመቻ በተጠናቀቀ በጥቂት ቀናት ውስጥ መሆኑ ነው። የዓለም የጤና ድርጅት የዚያች ሀገር የወረርሽኙ ሁኔታ መባባሱን እንደ ቀጠለ መሆኑን አስታውቋል። ሰሜን ምስራቅ ሶሪያ ውስጥ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ቁጥጥር ስር ያሉ የነዳጅ ጣቢያዎችን ኢላማ አድርጎ በተካሄደ ዩናይትድ ስቴትስ መራሽ የአየር ጥቃት አስራ አራት ጽንፈኛ ተዋጊዎችና አምስት ሲቪሎች ተገድለዋል ተባለ። ቢሮ ብሪታንያ የሆነው የሶሪያ ሰብአዊ መብቶች ተከታታይ ቡድን ዛሬ ባወጣው መግለጫ፣ ሌሊቱን ዴር ዙር እና ሀሳኬ በተባሉት አካባቢዎች ላይ የአየር ጥቃት ተካሂዷል ብሏል። ትናንት የዩናይትድ ስቴትስና የሳውዲ አረቢያ እንዲሁም የተባበሩት አረብ ኤሚሬቶች ኃይሎች ምስራቅ ሶሪያ ውስጥ በእስልምና መንግስት ላይ አስራ ሶስት ጊዜ የአየር ድብደባ አካሂደዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ብሔራዊ እርቅ ወሳኝ መሆኑን ገልጸው ሶማሊያ በነደፈችው መርሃ ግብር መሰረት ምርጫዎችን እንደ ኤሮፓውያን አቆጣጠር በሁለት ሺ አስራ ስድስት እንደታካሄድ አሳስበዋል። ሚስተር ባን ትናንት ያስገነዘቡት አመታዊው የአለሙ ድርጅት ጠቅላላ ጉባኤ እየተካሄደ በሶማሊያ ጉዳይ በጎን በተጠራው ከፍተኛ ስብሰባ ላይ ባሰሙት ንግግር ነው። በመጨረሻም የኢራን ፕሬዚደንት ሀሳን ሩሃኒ ዛሬ ሐሙስ በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ያደርጋሉ። ንግግራቸው እስላማዊ መንግስት ብሎ ራሱን የሚጠራው ቡድን የደቀነው አደጋና በሀገራቸው የኒውክሌየር መርሃ ግብር ጉዳይ ስለቀጠለው ድርድር የሚያተኩር ይሆናል ተብሎ ይጠበቃል። ሚስተር ሩሃኒ ባለፈው ወር በእስልምና መንግስት ቡድን ላይ በዩናይትድ ስቴትስ መሪነት ኢራቅ ውስጥ የተጀመረውን ዘመቻ ወታደራዊ እርምጃ ጽንፈኞቹን አያስቆማቸውም በማለት ሲነቅፉ መቆየታቸው የሚታወስ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን፣ ለዜናው ዜናው እናመሰግናለን። አሁን ወደ ቀዳሚው ዝግጅታችን እናመራለን። ሰላምን በሰላም ላይ ለማምጣት በጦርነት ላይ ጦርነት እናውጃለን ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለ ስልሳ ዘጠነኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተናገሩ። ፕሬዚዳንቱ በዚሁ ንግግራቸው በምዕራብ አፍሪካ የተዛመተውን ኢቦላ ጨምሮ ዓለም ፈጥኖ ሊንቀሳቀስባቸው ይገባል ያሏቸውን ነጥቦች ዘርዝረዋል። ለሙስሊሙ ዓለምም ባለ አራት ነጥብ መልእክት አስተላልፈዋል። ቀደም ሲል በመክፈቻው ላይ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንና የጉባኤው የአመቱ ፕሬዚደንት የዩጋንዳው የውጭ ጉዳይ ሚኒስትር ሳምኩቴሳ ዓለምና ድርጅቱ ዛሬ የሚገኙበትን ሁኔታ የሚዘረዝር ንግግር አድርገዋል። በቦታው የሚገኘው ሰለሞን አባተ ዝርዝር አለው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ላይ በድርጅቱ ጠቅላይ ጽሕፈት ቤት ግዙፍ እና ታሪካዊ የስብሰባ አዳራሽ ሲከፈት አለም ዛሬ ትገኝበታለች ያሉትን መስቀለኛ መንገድ በመግለጽ ነው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሀ ብለው ንግግራቸውን የጀመሩት። እንዲህ አሉ። አሁን የተገናኘነው መስቀልኛ መንገድ ላይ ነው። በጦርነትና በሰላም፣ በምስቅልቅልና በቅንጅት፣ በስጋትና በተስፋ። እነዚህን ዋና ዋና ስጋቶች በዓለም ላይ ደቅነዋል ያሏቸውንና ዓለም ፈጥኖ ምላሽ ሊሰጥባቸው እንደሚገባ በጉባኤ አዳራሽ ውስጥ ለተሰበሰቡ የዓለም አቻዎቻቸው ያሳሰቧቸው ለይተው ያወጧቸው ሦስት ጉዳዮችን እንዲህ ዘርዝረዋል። አሁን እዚህ ተሰብስበን ሳለን የኢቦላ ወረርሽኝ ምዕራብ አፍሪቃ ውስጥ ከህብረተሰብ ጤና ሥርዓቶቹ አቅም በላይ በሆነ ሁኔታ ድንበር እየዘለለ በፍጥነት እየተስፋፋ ነው። አውሮፓ ውስጥ የሩሲያ የወረራ አድራጎት ትልልቅ ሀገሮች ግዛት ለማስፋፋት ሲሉ ትንሾቹን ያጠምዱ የነበረበትን ዘመን ያስታውሰናል። ሶርያና ኢራቅ ውስጥ እያስተዋልን ያለነው የሽብር ፈጣሪዎች የጭካኔ አድራጎት የጽልመትን ውስጡን ዘልቀን እንድናይ እያስገደደን ነው። እነዚህ ጉዳዮች እያንዳንዳቸው አጣዳፊ ትኩረትና መፍትሄ የሚሹ ቢሆንም የሌላ ስፋት ያለው ችግር መገለጫ ናቸውም ብለዋል ፕሬዚደንቱ። ዓለም አቀፍ ስርዓት ከዘመናዊው እና ከተሳሰረው ዓለም ፍጥነት ጋር እኩል መጓዝ ያቃተው መሆኑን ማሳያ ናቸው ብለዋል። ለሶስተኛው ዓለም የህብረተሰብ ጤና ጥቅሞች፣ አቅሞች በበቂ ሁኔታ ነዋይ አላፈሰስንም የሚገባውንም ትኩረት አልሰጠነውም ብለዋል ፕሬዚደንት ኦባማ። ደግሞም አሉ ፕሬዚደንቱ፣ አልተመቸንም ብለን ባሰብን ጊዜ ዓለም አቀፍ ደንቦችና ድንጋጌዎችን ማስከበር ይሳነናል። እንደዚህ ብለዋል አክለው The intolerance, sectarianism, and hopelessness that feeds violent extremism በአለማችን በርካታ አካባቢዎች አክራሪነትን እያራገቡ ያሉትን አለመቻቻልን፣ በሃይማኖት በጎሳና በሌላም መከፋፈልን፣ ተስፋ መቁረጥን ልንዋጋቸው ይገባን በነበረ ኃይል ሁሉ አልተጋፈጥናቸውም። ብዙ የእድገት ለውጥ ያስመዘገብንበትንና እንድናስመዘግብ ያገዘንን ዓለም አቀፉን ስርዓት በተሻለ ሁኔታ በማጠናከር እና ወደ አለመረጋጋት በመዝቀጥ መካከል መምረጥ የሚገባን ጊዜ ነው ብለዋል ፕሬዚደንቱ። እንደዚህ ያሉ አክለው ለአሜሪካ ምርጫው ግልጽ ነው። ዓለም አቀፍ ችግሮችን ለመጋፈጥ ኃላፊነትን በጋራ መሸከምን እንደምንደግፍ በድጋሜ እናረጋግጣለን። ፍርሃትን ሳይሆን ተስፋን እንመርጣለን። መጻኤውን ጊዜ በቁጥጥራችን ውጪ የሆነ አድርገን ሳይሆን በተቀናጀና በተባበረ ጥረት ለተሻለ ጥረት እኛ ልንሰራው የምንችለው እንደሆነ ነው የምናምነው። ሰብአዊ ጉዳዮችን በተመለከተ የግድያና የአመፃ መንገዶችን እናወግዛለን። ልጆቻችንም ሊያገኙት ይገባል ብለን የምናምነውም ይኸው ነው። ዓለም ዛሬ የተባበሩት መንግሥታት ድርጅት የተቋቋመበትን ዓላማ ለማደስና እዚህ የመጣነውም አመፅ የበዛበትን ጽንፈኝነት እናወግዛለን። እነዚህ ለችግሮቻችን መሠረታዊ ምንጮች መልስ የሚሰጡ ጥያቄዎች ናቸው ያሉት ፕሬዚደንት ኦባማ ሀገሮች ሁሉ የጋራ ኃላፊነቶቻቸውን እንዲወጡ ጠይቀዋል። እዚህ የምንገኘውም ከጥረት ማትረፋችንን በመገንዘባችን ነው ብለዋል ፕሬዚደንቱ ከትብብር ማትረፋችንን። ይህንን ሽብር ይቅር የሚል አምላክ የለም። እነዚህ አድራጎቶች እንዲፈጸሙ ሰበብ ሆኗል ተብሎ እንደ ማሳመኛ ሊቀርብ የሚችል አንድም አይነት ብሶት አይኖርም። ምክንያታዊነትም ድርድርም ከእንዲህ ዐይነቶቹ ሰይጣናዊ ፍጡራን ጋር ጨርሶ አይኖርም። እንዲህ ዐይነት ነፍሰ ገዳዮች የሚገባቸው ብቸኛ ቋንቋ የኀይል ቋንቋ ነው። ዩናይትድ ይህንን የሞት መረብ ለመበጣጠስ ከአጋሮቿ ጋር ተጋግዛ ትሰራለች። ለሙስሊሙ ዓለም ባስተላለፉት ባለ አራት ነጥብ መልእክት ውስጥ ፕሬዚደንቱ ከተናገሩት የተቀነጨበ ነው። ቀደም ሲል የሰማችሁት ዩናይትድ ስቴትስ ከእስልምና ጋር ጦርነት ላይ ሆና አታውቅም አይደለችምም። እንዲያውም ሚሊዮኖች ሙስሊም አሜሪካውያን የህብረተሰባቸው ድርና ማግ መሆናቸውን ተናግረዋል። ፕሬዝደንቱ እስልምና የሰላም እምነት ነው ብለዋል። ፕሬዝደንት ኦባማ ሙስሊሙ ዓለምም ሀብቶቹን፣ ኃይሎቹን ሁሉ ለተሻለ ሥራና ውጤት እንዲያስተባብር የጠየቁት በተለይ ሙስሊም ወጣቶች ለተሻለ መጻኢ ጊዜና ውጤት እንዲሰሩ ጥረትን ማጠናከር እንደሚገባ አሳስበዋል። እንደ አልቃይዳና አይስልን የመሳሰሉ የሽብርና የግድያ ቡድኖች ካሏቸው ኃይሎች ጋር የሰላም ቋንቋ ጨርሶ እንደሌላቸው ነው። ቀደም ሲል በሰማችሁት ንግግር ፕሬዚደንት ኦባማ የተናገሩት የጦር ሰራዊቶቻቸውን ባዕድ ሀገር እንዲይዙ እንደማይልኩ ነገር ግን ብቻቸውን እየተንቀሳቀሱ አለመሆናቸውን ከአርባ በላይ ሀገሮች ጥረቶቹን እየተቀላቀሉ መሆኑን የተናገሩት ፕሬዚደንት ኦባማ ህጻናትን ሳይቀር እየገደሉ ወደ ጅምላ መቃብር የሚጥል መንገዳቸው ላይ ያሉትን ሁሉ እንደሚጨፈጭፉ የገለጹት አይሲልን የማዳከምና የመደምሰስ ስራ ተጠናክሮ እንደሚቀጥል ተናግረዋል። በሌላ በኩል ደግሞ ፕሬዚደንቱ የዓለማችን ትላልቅ ችግሮች ካሏቸው ክስተቶች መካከል አንዱ የሆነውን ኢቦላን ለመዋጋት ዓለም እንዲረባረብ ጠይቀዋል። በራሳቸው በኩል እያደረጉ ያሉትን ጥረት ተናግረዋል። እንደዚህ ብለዋል ጥሪ ሲያሰሙ፣ ኢቦላን ባለበት ለመያዝና አዳዲስ ሕክምናዎችን ለማግኘት የሚደረገውን ጥረት ለማገዝ አሜሪካ በጦር ሰራዊቷ አባላት የሚደገፉ ዶክተሮችና ሳይንቲስቶችን እየላከች ነው። በመቶ ሺዎች የሚቆጠሩ ሰዎች ሊገድል የሚችልን ፈጣን ሁኔታ ባለው ድንበር እያቋረጠ እየተስፋፋ ያለና ምጣኔ ሀብቶችን እያናጋ ያለን እንዲህ አይነቱን በሽታ ለመቆጣጠር ስፋት ያለው ጥረት ያስፈልገናል። ፕሬዚደንቱ መካከለኛው ምስራቅ ውስጥ ያለውን ሁኔታ ባለበት እንደማይቀጥል ተናግረዋል። የአየር ንብረት ለውጥ ጉዳይም አፋጣኝ እርምጃ እንደሚፈልግም ገልጸዋል። ለአሜሪካ ድምጽ ራዲዮ ሶሎሞን አባተነኝ ከተባበሩት መንግስታት 69ኛ ጠቅላላ ጉባኤ ኒውዮርክ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሌሎች ሀገሮች ዜጎች የሆኑ ወይም ከሌሎች ሀገሮች የሚነሱ አሸባሪ ተዋጊዎች ወደ ሶሪያና ኢራቅ እንዳይገቡ ወይም ከዚያ እንዳይወጡ የሚያግድ ውሳኔ አጽድቋል። ምክር ቤቱ ውሳኔውን ያሳለፈው ትላንት ከቀትር በኋላ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን ባካሄደው ልዩ ስብሰባ ነው። የምክር ቤቱን ስብሰባ የተከታተለው ሰሎሞን አባተ ከኒውዮርክ ተከታዩን ልኳል። የጸጥታ ጥበቃ ምክር ቤቱን ስብሰባ አንድ የዩናይትድ ስቴትስ ፕሬዚደንት በሊቀመንበርነት ሲመራ በምክር ቤቱ ታሪክ የትናንትናው ለሁለተኛ ጊዜ መሆኑ ነው። በጸጥታ ጥበቃ ምክር ቤት ስብሰባ ላይ የሀገሮች መሪዎች ተቀምጠው ሲመክሩና ድምፅ ሲሰጡ ደግሞ ስድስተኛ ጊዜ ነው። ሀገሮች አይሲልና ሌሎችም የሽብር ቡድኖችን ለመቀላቀል ወደዚያ የሚጓዙ ሰዎችን እንቅስቃሴ እንዲገድቡ ወይም የመውጫቸውን ቀዳዳዎች እንዲያጠቡ የሚያዝ ገዢ ውሳኔ ነው ትናንት የተላለፈው። በረቂቁ ላይ የተሰጠው ድምፅ እንዲህ ነው። አስራ አምስት ድምፆች ደግፈውታል የውሳኔ ሀሳቡ ውሳኔ 2178 2014 ዓ ም ሆኖ በሙሉ ድምፅ ጸድቋል። ስብሰባውን የጠሩት እንደ ሀገሮችና እንደ ዓለም ማኅበረሰብም በገሃድ የሚታየውንና እያደገም የመጣውን በሌሎች ሀገሮች ውስጥ ያሉ የሽብር ተዋጊዎች የደቀኑትን ስጋት በጋራ ለመጋፈጥ እንዲቻል መሆኑን ፕሬዚደንቱ ጠቁመዋል። እንዲህ አይነቱ የጸጥታ ጥበቃ ምክር ቤቱ ልዩ ስብሰባ የሚጠራው አሉ ፕሬዚደንቱ እንዲህ ዐይነቶቹን ስብሰባዎች የምንጠራው በሰላምና በደህንነት ላይ አጣዳፊ አደጋ በተደቀነ ጊዜ ነው። የስለላ ተቋሞቻችን እንደሚገምቱት ባለፉት ጥቂት ዓመታት ውስጥ አስራ አምስት ሺህ የውጭ ሀገሮች ተዋጊዎች ከሰማኒያ 8 አገሮች ወደ ሱሪያ ገብተዋል። ብዙዎቹ የአልቃይዳ ግብረ አበር ከሆነው ኑስራ ግንባር እና አይሲልን ከመሰሉ የሽብር ድርጅቶች ጋር ተቀላቅለዋል። ይህ ሁኔታ የሶሪያና የኢራቅን ሕዝቦች ለስጋት ዳርጓል። በመካከለኛው ምስራቅና በሌሎችም አካባቢዎች እነዚህ ሽብርተኞች ግጭቶችን እያባባሱ ነው። በብዙ አጋጣሚዎች እንዳየኑ ደግሞ ወደ የተነሱባቸው አገሮች እየተመለሱ ብዙ ሕይወቶችን የሚያጠፉ አደጋዎችን እየጣሉ ነው በመሆኑም አሉ ፕሬዚደንቱ ይህ የሕግ ገዥነት ያለው ታሪካዊ ውሳኔ ሀገሮች የውጭ የሽብር ተዋጊዎችን ማደራጀትን፣ ማጓጓዝን፣ ማስታጠቅን፣ በገንዘብ መርዳትን ለመከላከልና ለማዳከም፣ እንዲሁም ጉዞዎቻቸውንና እንቅስቃሴዎቻቸውን ለማቆም ሽብርተኞች ወይም የሽብር ቡድኖች በግዛቶቻቸው አቋርጠው እንዳያልፉ ለመከላከል በግዛቶቻቸው በኩል እያቋረጡ ለመጓዝ የሚሞክሩትን ለፍርድ ለማቅረብ የሚያስችሉ ሕጎችን ለማውጣት ግዴታ ገብተዋል። ዛሬ ከግጭት አካባቢዎችና ወደ እነርሱም የሚታየው ፍሰት እስካሁን ባልነበረ ሁኔታ የበዛ መሆኑን እነዚያ አካባቢዎች አፍጋኒስታንን፣ የአፍሪካ ቀንድን፣ የመን፣ ሊቢያን፣ በቅርቡም ሶሪያና ኢራቅን እንደሚጨምር የምክር ቤቱን ስብሰባ የጠሩት የምክር ቤቱ የወቅቱ ፕሬዚደንት የሆነችው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አመልክተዋል። የውጭ ሀገሮች የሽብር ተዋጊዎችን የጉዞ እንቅስቃሴ መረጃዎች መለዋወጥን ጨምሮ ይህ ትናንት ከሰዓት በኋላ የጸደቀው ውሳኔ በሀገሮች መካከል ያለውን ትብብር እንደሚያሰፋ ፕሬዚደንቱ አመልክተዋል። ፕሬዚደንት ኦባማ አክለው የሰብአዊ መብቶችና ስርዓትን ጉዳይም አነሱ። ይህ ውሳኔ አሉ፣ ይህ ውሳኔ ሰብአዊ መብቶች መሰረታዊ መብቶች ለሕግ ተገዥነት እንደ አማራጭ የሚቀመጡ አለመሆናቸውን እንዲያውም የጸረ ሽብር ጥረቶቹ ቁልፍ አካላት መሆናቸውን ግልጽ ያደርጋል። እንዲያውም እነዚህን መብቶችና ነጻነቶች አለመጠበቅ አመፀኛ የሆነ ጽንፈኝነትን ይበልጥ እንደሚያራግብ ታሪክ ያስተምረናል። አቅጣጫ እንዲስቱ የተደረጉና የሽብር ድርጅቶቹን ለመቀላቀል የሚፈልጉ ሰዎችን የሚመለከተውን ችግር ለመፍታት አንዳችም ወታደራዊ መፍትሄ አለመኖሩን ሰነዱ እንደሚገነዘብ የጠቆሙት ፕሬዝደንት ኦባማ ሀገሮች ግለሰቦችን የሚያነሳሱና ወደ ሽብር የሚያስገቡ የአክራሪነት እንቅስቃሴዎችን መቆጣጠር በሚያስችል ሁኔታ እንዲተባበሩ እንደሚጠይቅ አመልክተዋል። በተጨማሪም ለመመልመል የተዘጋጁ የቀደሙና እውነቱን ያዩ የቀድሞ የሽብር ተዋጊ የነበሩ ሰዎችን ቃላት ቢሰሙ መልካም ነው ብለዋል። ፕሬዝደንቱ ግሩፕስ ላይክ አይሶ ብትሬ ኢስላም ባይ ኪሊንግ ኢነሰንት እንደ አይሲል ዓይነት ቡድኖች ጥፋት የሌለባቸው ወንድ ሴትና ሕፃናትን በመግደል በእስልምና ላይ ክህደት ፈጽመዋል። አብዛኛዎቹ ሰለባዎች ደግሞ ሙስሊሞች ናቸው። ብዙ ጊዜ ቡድኖቹ ኢላማ የሚያደርጉት በየአካባቢው ያሉ ማኅበረሰቦችን ነው። አቅጣጫ የጠፋባቸው ያሏቸውን ግለሰቦች ለይቶ በማወቅና ለሽብር አስተሳሰቦች ከመመርከካቸው በፊት በመርዳት በኩል ቤተሰቦች፣ ጓደኞች፣ ጎረቤታሞችና የእምነት መሪዎች የተሻለ አቅምና እድል እንዳላቸው ፕሬዝደንቱ አመልክተዋል። ሕዝቦቻችንን ለአደጋ ያጋፈጡ ሽብርተኞችን ለመፋለም ወደ ኋላ የማንለውን ያህል ለሁኔታዎቹ መፍትሄ ለማግኘትም ጥረቶቻችንን ማጠናከር አለብን። ጭቆና የዕድሎች መጥፋት ብዙ ጊዜ ደግሞ ተስፋ መቁረጥ ናቸው እንዲህ አይነት ሰዎችን ወደ አክራሪነትና ወደ አመፃ አድራጎቶች የሚገፏቸው የጸጥታ ጥበቃ ምክር ቤቱ የትናንት ውሳኔ ተግባር ላይ የሚውልበት ሥራ ሁሉ እንዲከናወን ፕሬዚደንት ኦባማ ጠይቀዋል እነዚህ ሽብርተኞች አሉ ፕሬዚደንቱ ሊያቆሙን አይችሉም ብለው ያምናሉ የህዝቦቻችን ደህንነት ጉዳይ ግን ይህንን እንድናደርግ ያስገድደናል በዚሁ የጸጥታ ጥበቃ ምክር ቤቱ የትናንት ስብሰባ ላይ የምክር ቤቱ አባላት የሆኑ መሪዎች ሩሲያና ቻይና በውጭ ጉዳይ ሚኒስትሮቻቸው ሲወከሉ ባደረጓቸው ንግግሮች ለውሳኔው ድጋፋቸውን አሳውቀዋል። በእንግድነት ተገኝተው የተናገሩ መሪዎችም ነበሩ። ከአፍሪካ የናይጄሪያ፣ የሩዋንዳ፣ የማሊ፣ የሞሮኮ መሪዎች ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም አይሲልንና አልኑስራን ያወገዙበትንና ለመብቶች መከበር ለተስፋዎች ጭ ማቆጥቆጥ ጥሪ ያሰሙበትን ንግግር አድርገዋል። ከተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ለአሜሪካ ድምጽ ሶሎሞን አባተ ነኝ፣ ኒውዮርክ። የኢትዮ ስዊድን ግብረ ኃይል ያሰባሰባቸው ኢትዮጵያውያን በስዊድን የኢትዮጵያ አምባሳደር ላይ ተቃውሞ እንዳካሄዱ መዘገባችን ይታወሳል። በስዊድን የኢትዮጵያ አምባሳደር ባለፈው ቅዳሜ አንድ የሙዚቃ ዝግጅት ወደሚካሄድበት አዳራሽ ሊገቡ ሲሉ በእርሳቸውና በተከተሏቸው መኪኖች ላይ የበሰበሰ እንቁላልና የገማ አሳ በመወርወር ፕሮግራማቸውን አስተጓጉለናል ሲሉ ተቃዋሚዎች መናገራቸውን መግለጻችን ይታወሳል። አምባሳደር የወይን ሸት ታደሰ ግን ያስተጓጎሉት ነገር የለም፣ ምሽቱ በታቀደው መንገድ ተካሂዷል ብለዋል። አዲሱ አበበ አምባሳደር የወይን ሸትን አነጋግሯል። አምባሳደሯ የሆነውን በማብራራት ይጀምራሉ። ትንሽ ባክግራውንድ ልስጠቅ፣ ስለ ፕሮግራም ኤምባሲያችን ተመሳሳይ ፕሮግራም ያለፈውም አመት አዘጋጅቷል። ባለፈውም አመት እንደዚሁ እነዚሁ ሰዎች፣ ጥቂት የተወሰኑ ሰዎች ናቸው። እኛም እናውቃቸዋለን፣ ኮሚኒቲውም ያውቃቸዋል። እንደውም በቁጥር ልነግር እችላለሁ፣ በስም ይታወቃሉ። ዋነኛዎቹ አራት ናቸው። የቀሩት አንድ ስድስት ሰባት የሚሆኑ ደግሞ አሳይለም ሲከርስ አሉ። አብረዋቸው እንደዚሁ ያለፈውን ማመት ሊረብሹ መጥተው የስዊድሽ ፖሊስ ደብድቦ አባሯቸዋል። ምክንያቱም ከኮሚኒቲው ጋር ሊደባደጉ ስለሞከሩ። ዘንድሮም ተመሳሳይ ነገር ነው ለማድረግ የሞከሩት። እኛ ፕሮግራሙን ስናዘጋጅ በሕዳሴው ምክር ቤት ኮሚቴና አስተባባሪ ኮሚቴ እና በኤምባሲያችን አማካኝነት ነው። በዛው መሰረትም ፕሮግራሙን ለማስተዋወቅ ሞክረናል። በማስታወቂያው ላይ የአዳራሹን አድራሻ ስላገኙ አዳራሹን ባለቤት ሂደው ይህን ፕሮግራም እንዳታስተላልፍ ካስተላለፍክ እንደዚህ እናደርጋለን ብለው የማስፈራሪያ እና የተለያዩ ነገሮች አደረጉ። ደብዳቤም ጽፈው ሄዱ። በግንባርም ተገኝተው ለማነጋገር ሞከሩ። ግን የአዳራሹ ባለቤት ፕሮግራሙን እንደሚቀጥልበትና መብታችን እንደሆነ ገልጾላቸው መልሷቸዋል። ተደጋጋሚ ሁለት ጊዜ ነው የሄዱት የለጠፍናቸውን ፖስተሮች በመገንጠል የኛው ፖስተር ላይ ቦይኮት የሚል ጥፈው ለጥፈዋል። አርቲስት ንዋይ ደበበን ጋብዘን ነበር። አይመጣም የሚል ቴክስት ሜሴጅ ማስተላለፍ ጀመሩ። የመጨረሻ ሰው ሁሉ ትኬቱን ገዝቶ ወደ ፕሮግራሙ ገባ። በጣም የሚያሳዝነው ሁሉም ኢትዮጵያዊ እኮ መብት አለው። ሲገባ የሚገቡትን ሰዎች ፎቶ ያነሱ ነበር። እኔ ወደ ሶስት ሰዓት ከምናምን ስደርስ ጀስ ዋን ሚኒት ኢንሲደንት፣ ልክ የኔ መኪና ደረሰ ተበታት ነው ነበረ የኔ መኪና፣ የኤምባሲው መኪና መምጣቱን ሲያዩ ወዲያው ሁለት ጊዜ ነው ሶስት ጊዜ እንቁላል የበሰበሰ እንቁላል ወረወሩ። ፖሊስ ነበረ፣ እነሱ ደግሞ ቆሙበት። ሲሄድ ተበተኑ። እኔ ገባሁ፣ አለቀ። ይህን የአንድ ደቂቃ ኢንሲደንት እየደጋገሙ እየደጋገሙ ለአምስት ደቂቃ ፕሮግራም አደረጉት። መኪናዬ ውስጥ ቁጭ አልኩ፣ አንድ ደቂቃ ነው። ፖሊሶቹ እነሱን አባረራቸው፣ ገባሁ። ፕሮግራሙ በትክክል ተካሄደ። ንግግር ማድረገውን አደረግኩ። እኛ ከምንጠብቀው በላይ ነው የወጣው። ሰው ሰው ከመውጣቱ በፊት በጣም ነው የተደሰተው። ነዋይ ነበረ፣ አሊበሽር የሚባል የሶማሊኛ ዘፋኝ ነበረ፣ ታጋይ ሹምዬ የትግርኛ ዘፈን ነበር። በጣም ደማቅ በዓል ነው ያከበርነው። ተቃውሞ ነበር አልነበረም ነው ጥያቄው። መኖሩን አምነውልኛል። እርስዎን መኪና ውስጥ ሆስቴጅ ወይም አግተው እንዳይወጡ በተቃውሞ የተነሳ እንዳይወጡ ቆይተውን የወጡት ይባላል። እርስዎ ግን በአንድ ደቂቃ ወጣሁ ነው የሚሉኝ። ያው ነገርኩ እኮ ሁለት፣ ሶስት እንቁላል ወረወሩ። የስዊዲሽ ፖሊስ በዛ በኩል ዞሮ ሄደ፣ ተበተኑ። እኔ ገባው ታስት የበሰበሰ እንቁላል መወርወር ብቻ ሳይሆን ቀደም ብለን አዳራሽ ውስጥ ገብተንም የገማ አሳ አስቀምጠን ሰራተኞቹ ሁሉ ለማጽዳት ብዙ ሰዓት ፈጅቶባቸው ነበር የሚል ነገር አላቸው። እሱን እርሶ ላያውቁ ይችላሉ፣ ውስጥ የሚካሄደውን ጽዳት ግን። ከዚህ ቀደም በነበረ ሰልፍ ተደብድቦ ፖሊስ ደብድቧቸዋል ብለውኛል። ይሄ እውነት ተፈጽሟል? ፖሊስ ድብደባ አካሄዷል ተቃዋሚዎች ላይ? አዎ እኔን ብቻ ሳይሆን ይሄንን ሌሎች የኮሚኒቲ ተወካዮችን መጠየቅ ትችላል። ይህም ሆነ በውጭ ፖሊስ ይደባደባል የሚለው ነገር ስለሚከብድ ነው። እርስዎ ያዩት ከሆነ ጥሩ ሰውን አታክ ማድረግ ከጀ ተጀመረ ፖሊስ ደግሞ ያንን ሰው ለመከላከል ያንን የመጀመሪያ ችግሩን የፈጠረውን ሰው በዱላ ደብድቦ ማባረር አለበት። ይደበድባሉ ወይ ያስራሉ እንጂ ደበድቡ የሆኑ ብዬ ነው። መልካም እርስዎ ያዩትን ነው የሚነግሩኝ። ይህንን ነው ያየ ነው። ስብስብ የተካሄደበት አዳራሽ የሱማሊያ ዜጋ የሆኑ ሰዎች ናቸው ብለዋል። እውነት ነው ያ የሶማሌ ዜጋ ሆነ የስዊዲስ ዜጋ ሆነ የማን ሆነ ዋናው አዳራሽ ውስጥ መግባታችን ነው። የለም ጥያቄ ግን እሱ አይደለም። የትምህርት ቤት አዳራሽ ነው። እኔ የሶማሌ ዜጋ አዳራሽ መሆኑን አላውቅም። እርሶም እንዳሉት የፈለገው ሰው መጥቶ የፈለገውን ፕሮግራም መከታተል ይችላል፣ መብትም ነው። ይሄን ጥያቄም ለትናንትናዋ እንግዳዬ አቅርቤ ነበር እና ገዳዮች መብት የላቸውም ወይም መግደል መብት የላቸውም የመሳሰለ መልስ ነው የሰጡኝ። እርሶ በአጠቃላይ ኢትዮጵያ ውስጥ የሰብአዊ መብት ረገጣ ይካሄዳል፣ ፍትህ የለም ብለው የሚነሱ ተቃዋሚዎች አሉና እንዲህ የሆነት ጥያቄ ቢሮው ከዚህ ቀደም መጥቶ ያውቃል። ቢሮዬ መተው ያነጋግሩኛል። የፍትህ ጥያቄ እውነትም የፍትህ ጥሰት ካለ ግን የለም። አንተም የሰው መብት በመጣት አይደለም የምታስከብረው። የፍትህ ጥያቄ ችግር ካለ መነጋገር ነው። የኢትዮጵያ ውስጥ እንዲህ እንዲህ ችግር አለ እንነጋገር ብለን ኦፕሊ ቁጭ ብለን በጠረጴዛ መነጋገር ነው። ያ ይመስለኛል ዲሞክራቲክ ስርዓት። የፍትህ እጦት መኖሩንማ የተባበሩት መንግስታት የሰብአዊ መብት አጥኚዎች ስፔሻሊስቶች፣ ወይም የተለዩ ቡድን አባላት አረጋግጠው የኢትዮጵያ መንግስት በፀረ ሽብር ህጉ ታኮ የሚያደርገውን ወከባና እስረ ጉዳኞችን ያለአግባብ የመያዙን ጉዳይ በተመለከተ መግለጫ አውጥቶ ሰፊ መግለጫ እኛም ባለፈው ሳምንት አርብ እለት አስተላልፈናል። ይሄን ግን እንዲህ አይነት ነገር ሲኖር ተቃዋሚዎች ጥያቄ ይዘው ይወጣሉ ና ከዚህ ቀደም ይህን አይነት ጥያቄ እንዴት ነው ያስተናገዳችሁ ስለማለት ነው፣ አምባሳደር። የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ ብሎ ያወጣው ነገር የለም። የተባበሩት መንግስታት ድርጅት የሚለውን አርማለሁ። የተባበሩት መንግስታት ድርጅት የባለሙያዎች ቡድን ነው። ከዛ በኋላ እኔ ቢሮ መጥተው ለመነጋገር ፈቃደኛ ለሆነ ሁል ጊዜ ቢሮ ቢሮዬ ክፍት ነው። አምባሳደር ወንሸት ታደሰ፣ በስዊድን የኢትዮጵያ መንግስት አምባሳደር፣ ስለ ጊዜው በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። አድማጮች፣ የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩ ነው thank <laughs> you Bye-bye. <laughs> Și-l măscără-n tăpai, cu Mă Mă mera Un de și Pe de pocii ci Pe râta hoța, cu cozii dăra Pe pe milcea ta E